ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምንላቸው አምሽታቸዋል አድማጮች፣ እስከ ምሽቱ አንድ ተኩል የሚቆየውን የሐሙስ መጋቢት 3 2007 ዓ ም ልዩ ፕሮግራም የማስተናግደው አዲሱ አበበነኝ ኃይሉ ታምራት ፕሮግራሙን ይመራል። መልካም ምሽት። ዜና ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። የፊታችን ግንቦት ለሚካሄደው አጠቃላይ ምርጫ በእጩነት የቀረቡ አባሎቻችን በአንዳንድ አካባቢዎች ቅስቀሳ እንዳያደርጉ እየተከለከሉ ነው ሲል ተቃዋሚው መድረክ አስታወቀ። በተለይ በወረጃ አርሶና ባኮ ጉልህ ችግሮች እንደገጠሙት ገልጿል። መድረክ የኢትዮጵያ ምርጫ ቦርድ ባለስልጣን ለቅሬታው መልስ ሰጥቷል። ከምሽቱ ሶስት ሰዓት በሚኖረን ስርጭታችን ዝርዝሩን ይዘንላችሁ እንመልሳለን። ሶማሊያ ውስጥ ባይዶዋ ከተማ ላይ የተጣለ አደጋ ስምንት ሰው መግደሉ ተገልጿል። ለጥቃቱ የአልቃይዳው ግብራበር የሽብር ቡድን አልሻባብ ኃላፊነት የወሰደ ሲሆን ኢላማ ያደረገው የቀድሞውን የፖለቲካ የፓርላማ አፈ ጉባኤ ሐሰን ሸሪፍ ሸህ አደንን እንደነበረ ተገልጿል። ጥቃቱ የተሰነዘረው አሁን የጌዶክ አገረ ገዢ በሆኑት ጋራር በሚል ቅጥያም ስም በሚታወቁት ሸሪፍ ሐሰን መኖሪያ ቤትና ጠቅላይ ጽህፈት ቤታቸውን በሆነ ሕንፃ ላይ መሆኑ ታውቋል። በቅድሚያ መኪና ላይ የተጠመደ ፈንጂ ከቤቱ ደጃፍ ከፈነዳ በኋላ ጥቃት አድራሾቹ በዘቦች ላይ ተኩስ መክፈታቸው ተገልጿል። በተኩስ ልውውጡ ውስጥ የተገደሉት ሦስት አደጋጣይ ታጣቂዎች፣ ሦስት የሶማሊያ ወታደሮችና የአፍሪካ ህብረት ሶማሊያ ውስጥ ያሰማራው ጦር አሚሶም አባላት የሆኑ ሁለት የኢትዮጵያ ወታደሮች መሆናቸው ተዘግቧል። የቀድሞው አፈ ጉባኤና የአሁኑ አገረ ገዥ አድን ጉዳት እንዳልደረሰባቸውና አሁንም ደህንነታቸው ተጠብቆ እንደሚገኙ ተገልጿል። የናይጄሪያው ጽንፈኛ የሽብር ቡድን መካከለኛው ምስራቅ ውስጥ በሚገኙ የጦር ሰፈሮች ውስጥ በአይሲል አባላቱ በአይሲል እንደሚሰለጥኑ የናይጄሪያ ፕሬዚደንት ጉድላክ ጆናታን አስታወቁ። ፕሬዚደንት ጉድላክ ጆናታን ይህንን መግለጫ ለቪኦኤ የሰጡት ቦኮ ሃራም ለአይሲል ማደሩን በይፋ ካሳወቀ በኋላ ቢሆንም በሁለቱ ቡድኖች መካከል ያለውን ግንኙነት ቀደም ሲልም ያውቁ እንደነበር አመልክተዋል። ሚስተር ጉድላክ ጆናታን ለመጪው ፕሬዚደንታዊ ምርጫ የሚወዳደሩ ሲሆን ከተጋፈጧቸው ቁልፍ ብሔራዊ ጉዳዮች አንዱ የቦኮ ሃራም ጉዳይ እንደሆነ ይታወቃል። የኢራቂቱን ከተማ ቲክሪትን ከአይሲል ሙሉ በሙሉ ለማስለቀቅ እየተዋጉ ያሉት የኢራቅ ኃይሎች ይዞታዎቻቸውን እያጠናከሩ እንደሆነ ተገልጿል። የአማጽያኑ የቦምብ ጥቃትና የበረታ የኢላማ ተኩስ ግስጋሴያቸውን እየገታባቸው እንደሆነ ቢገለጽም የመንግሥቱ ወታደሮችና ወዶ ዘማቾች የአይሲል ጠንካራ ይዞታ ወደሆኑት የከተማይቱ ማዕከላዊ አካባቢዎች እየገፉ መሆኑን ዘገባዎች እየተናገሩ ነው። የማጥቃቱ ዘመቻ ሁለተኛ ሳምንቱን የያዘ መሆኑና አዝጋሚም ቢሆን በጽናት ወደፊት እየገፋን ነው ሲሉ የውጊያው አዛዦች ገልጸዋል። ትክሪት ውስጥ እየተዋጉ ያሉት የአይሲል አማጽያን ያሏቸው አማራጮች እጅ መስጠት ወይም ማለቅ ብቻ ነው ሲሉ የሺዓ ታጣቂዎቹ መሪ ሀዲ አልአሜሪ ተናግረዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት የሆኑ 47 ሴናተሮች ለኢራን ይድረስ ያሉት ግልጽ ደብዳቤ በአሜሪካ ፖለቲካ ውስጥ መሰነጣጠቅ መኖሩን ያሳያል ሲሉ የኢራኑ የበላይ መሪ አያቶላ አሊ ካሜኒ ተቹ። ሴናተሮቹ በጻፉት ደብዳቤ ኢራን ከፕሬዚደንት ባራክ ኦባማ ጋር የምትገባበትን ማንኛውንም የኒኩሌር ውል ወይም ስምምነት መጪው ፕሬዚደንት ውድቅ ያደርገዋል ሲሉ ማስጠንቀቃቸው ይታወሳል። ኢራን ዩናይትድ ስቴትስን ጨምሮ ከአምስቱ የጸጥታ ጥበቃ ምክር ቤት ቋሚ አባል መንግስታትና ጀርመን ጋር የምታደርገው ድርድር የፊታችን እሁድ ይቀጥላል። በያዝነው የአውሮፓ ወር ማርች መጨረሻ የስምምነት ሰነድ ተዘጋጅቶ በመጪው ሐምሌ ይፈረማል ተብሎ ታስቧል። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን እስከ ምሽቱ አንድ ሰዓት ቆዩ። እስከ አንድ ሰዓት ተኩል ቆዩ። ይቅርታ፣ ወደ አዲሱ ልመልሳቸው። ወደ መጀመሪያው ቅንብር ስናልፍ ደቡብ ሱዳን ውስጥ እየተካሄደ ያለው ግጭት እንዳይቆም እያደረጉ ናቸው ተብለው በሚከሰሱት የሀገሪቱ ተቀናቃኝ ወገኖች መሪዎች ላይ ማዕቀብ ለመጣል የሚያቃርብ አንድ እርምጃ የተባበሩት መንግሥታት ድርጅት መውሰዱ ተገልጧል። በሌላ በኩል ግን ግሽበቱም ስድ በሆነ ሁኔታ በተባባሰባትና ሙስናው አብስቶ በተንሰራፋባት በደቡብ ሱዳን የተወሰኑ ኢላማዎች ላይ ያነጣጠረ ማዕቀብ ቢጣል እንኳ በሀገሪቱ ላይ የሚያደርሰው ጉዳት እጅግ የበዛ ነው የሚል ስጋት እየተሰማ ነው። ጁባን የተመለከተው ሪፖርተራችን ጌብ ጃስሉ ያጠናቀረው ዘገባ አለ። ሰሎሞን አባቴ ያቀርባል። የጁባው ጋምቦ ገበያ ሽንኩርት የጫኑ አናናስ የጫኑ ሸንኮራ የጫኑ ማንጎና ሌላም ምድር ያበቀለችና ያፈራችውን ሁሉ የጫኑ ዚታዎችና ፒካፖች ይተራመሱበታል፣ ያራግፋሉ፣ ደግሞ ለሌላ ምርት ይከንፋሉ። ይህ ሁሉ ታዲያ ከኬንያና ከዩጋንዳ የገባ ነው። አንዱን ነጋዴ ቀረብ ብለው ገበያ እንዴት ነው ቢሉት፣ ይመስገነው ደህና ይሉዎታል። ሌላው ደግሞ አይ ዘንድሮ ምን ገበያ አለ፣ እርሱ ቀረ ሊሎ ይችላል ብዙ ነጋዴ በዓለም ዙሪያ ያለው ሁሉ እንደሚለው ማለት ነው። ለማንኛውም ግን አንድ ሁሉም የሚስማሙበት ጉዳይ አለ። የዶላር ዋጋ ዘንድሮ የሚቀመስ አልሆነም። ሞሰስ እባላለሁ ነጋዴ ነኝ። ድንች ምናምን እሸጣለሁ። የደቡብ ሱዳን የምንዛሪ አቅም አብዝቶ መዳከሙ በነጋዴዎች ላይ ብዙ ሸክም እንዳበዛ ሞሰስ ይናገራሉ። ቢዝነስ ይዝ ፍያ ዶላ ፕሮብሌም ዶል ይዝ ሃይ ማን ስራ ጥሩ ነበር። ችግሩ ግን ዶላር ነው፣ በጣም ውድ ነው። አይገባኝም አይገባኝም ለምን እንደዚህ እንደናረ። ብዙ ነገር ተበላሽተዋል። ብዙ ሰው ወደ ኡጋንዳ እየተመለሰ ነው። እውነቴን እኮ ነው። ፓውንዱ ወደቀ፣ ዶላሩ ሰማይ ወጣ። ስራውን ምንጊዜም ልንዘጋው እንችላለን። ትርፍ የለማ። ደቡብ ሱዳን በመሠረቱ የአሜሪካ ዶላር የምታገኘው ከድፍ ድፍ የከርሰ ምድር ዘይቷ ሽያጭ ነው። ሀገሪቱን የዋጣት ብጥብጥና ትርምስ ግን የዘይቱን ብዝበዛና አቅርቦት አብዝቶ ስለጎዳው የማዕከላዊ ባንኩም ካዝና እየነጠፈ ዶላር እየራበው መምጣቱ ይታያል። በዚያ ላይ በዓለም ገበያ ላይ በአስገራሚ ፍጥነት እያሽቆለቆለ የወደቀው የነዳጅ ዘይት ዋጋም ራሱን የቻለ የራስ ምታት አለው። ጁባ ላይ የሚጭነው እነዚህ የዶላር መመናመንና የገበያው ጉዳይ ምንዛሪውን ሽቅብ ተኩሰውታል ነው የሚባለው። ዛሬ ዶላር ጁባ ላይ በጥቁሩ ገበያ የሚመነዘረው ስድስት ፓውንድ ተኩል ነው። ከመንግሥታዊው ይፋ ምንዛሪ እጥፍ ማለት ነው። ወይዘሮ በረከት አደራ ኢትዮጵያዊት ናቸው፣ ከጁባ ነጋዴዎች አንዷ። ባንክ ውስጥ ዶላር የሚባል የለም። ስለዚህ ነግደን ነግደን ነግደን ታቅፈን የምንቀረው የደቡብ ሱዳንን ፓውንድ ነው። ዶላር የለማ። ሌላ ማንም ሀገር ደግሞ የደቡብ ሱዳን ፓውንድ አይቀበልም። ምንም አንሰራበትም። ስለዚህም ሸቀጥ ከውጪ ማስገባት አንችልም ነው ያልኩት። ጁባ ላይ ለምን ደቡብ ሱዳን አንለውም? ቀንደኛ የሚባሉ የንግዱ ጠላቶች ሥራ ሥራቸውን በየቦታቸው ሰደዋል። አንድ የከፋው ግሽበት፣ ሁለት የሰፋው ሙስና። ሙስና በጣም ተንሰራፍቷል። ያለብን ችግር እርሱ ብቻ ነው፣ ሌላ ችግር የለብንም። ከጋምቦ ገበያ ነጋዴዎች አንዱ ስቲቨን ሙጌሻ ናቸው። ከዩጋንዳ ድንበር ተነስተህ ጁባ ድረስ በምትጓዝባቸው 200 ኪሎ ሜትሮች ላይ እኮ ስንቴ እየቆምክ እንደምትቀረጥ ማለፊያ መደላያና ጉቦ እንደምትከፍል መቁጠር ይታክታል። ሙጌሻ ናቸው ይህንን ብሶት የሚናገሩት አፍታ ፔንግ ሂም አንዱ ይመጣና 200 ፓውንድ ክፈል ይልሃል። ከፍለኸው ዞር ስትል ደግሞ ሌላው ብቅልና 300 ክፈል ይልሃል። እንግዲህ በዚህ ላይ ሦስተኛው ጥቁር አደጋ እንዣቧል፣ የምጣኔ ሀብት ማዕቀብ። ባለፈው ሳምንት የካቲት 24 የመንግሥታቱ ድርጅት የጸጥታ ጥበቃ ምክር ቤት ተሰብስቦ ለ15 ወራት ለዘለቀው ጦርነት ጠንሳሾችና አቀጣጣዮች ብርቱ ማስጠንቀቂያ ሰጥቶ ነበር። በሁለት ቀናት ውስጥ ማለትም እስካለፈው ሐሙስ የካቲት 26 የሰላም ስምምነት ላይ የማይደርሱ ከሆነ ለግጭቶቹ ተጠያቂ ናቸው የሚባሉትን ሰዎች ሀብቶች ለማገድ ውሳኔ እንደሚያሳልፍ ዝቶ ነበር። የተበተነው ሃ ሳምንት ቆጥሮ ዛሬ ረቡዕ ነው። አልተስማሙም። በእርግጥ ማዕቀቦቹ በተወሰኑ ዒላማዎች ላይ ያነጣጠሩ ሳይሆን አይቀርም የሚሆኑት። ያም ቢሆን ግን ይላሉ የኢብኒ ስልታዊ ጥናቶች ማዕከሉ ጄምስ ጋራንግ በእጅጉ የሰፋና የበዛ መዘዝ ሊያስከትል ይችላል። ነገሩ ለማን ሲጥል ለማን ያካፋል እንዲሉ ነው። አይ ቲንክ ዘይ ሜይ ሀቭ አ ባይት ቢኮዝ ወን ዩ ታርጌት ኢንዲቪጁዋልስ ዩ ኢንዳይሬክትሊ ሁሉም ይቀምሳታል ምክንያቱም ግለሰቦች ላይ ስታነጣጥር በእጅ አዙር ዳር ቋሚውን ምስኪኑን ሕዝብ መንካት አይቀርም። ስዊትዘርላንድና ኒውዮርክ ላይ ያሉ የባንኮች ሂሳቦቻቸው ሲታነቁ ምርጦቹና ቁንጮዎቹ እዚሁ ያሉ የሀገሪቱን ሂሳቦች ለመመዝበርና ለመዝረፍ ሰበብ ያገኛሉ ይላሉ ጋራንግ የባንክ ሂሳባቸውን ማንቀሳቀስ ሲሳናቸው እዚህ ጁባ ላይ ያለ ሂሳብ ውስጥ ይገባሉ። አንዱ ብድግ ብሎ የአንድ ሰራዊት ወይም የተወሰነ ክፍሉን ደሞዝ ሊወስድ ይችላል ወይም የገንዘብ ሚኒስቴሩን ስለዚህ መመሪያና ህግጋቱ ደካማ በመሆናቸው የራሳቸውን የባንክ ሂሳቦች እንዳያንቀሳቀሱ ሲታገዱ የህዝቡን ሀብት መዝረፍ ይጀምራሉ። ይህንን ማቆም ወይም መከላከል የሚቻልበት መንገድ ደግሞ የለም። ባለፈው ዓመት ዩናይትድ ስቴትስ በአንዳንድ የደቡብ ሱዳን ባለሥልጣናትና ዜጎች ላይ የተወሰኑ ማዕቀቦችን ጥላ ነበር። አሁን ዓለም የሰለቸው ይመስላል። ስለዚህም እነዚህን ተደባዳቢ ወገኖች ጨምድዶ ወደ ጠረጴዛ ማስቀመጥና ማስማማት ምናልባትም መረጋጋትና ሰላም የጠማትን የነተበች አገር ጥቂት ማሳረፍ የሚቻለው በአንዳች የንብረት ወይም የእንቅስቃሴ ማሰሪያት ሲታነቁ ነው ብሎ ወደ ማመን የተጠጋ ይመስላል። ይህንን ነው የሰሞኑ የተባበሩት መንግሥታት ድርጅት ዳርዳርታ የሚሸተው። ስልጣን ላይ በነበርኩበት ወቅት የግል ኢሜል አካውንቴን ከመንግሥት ሥራም ጋር ለተያያዙ ጉዳዮች የተጠቀምኩበት ምክንያት አሰራሩ አመቺ በመሆኑና ድርጊቱም ሕገወጥ ነው ብዬ ስላላሰብኩ ነው ይላሉ የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን። ከእርሳቸው በፊት የነበሩ ውጭ ጉዳይ ሚኒስትሮችም የግል ኢሜል አካውንታቸውን በመጠቀም ደብዳቤ ልከዋል። ከዚያ በኋላ ግን አጠቃቀሙን አስመልክቶ የሚኒስቴር መስሪያ ቤቱ መመሪያዎቹ ተለውጠዋል። ከዝላቲካ ሆውቅ ዝርዝሩ ደርሶናል። ሰሎሞን ክፍሌ ያቀርባል። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ስልጣን ላይ በነበሩበት ወቅት የግል ኢሜይል አካውንታቸውን ለይፋ የመንግሥት ሥራም ተጠቅመዋል የሚለው አነታራኪ ሁኔታ እንደታወቀ ወዲያውኑ ነው አቅጣጫውን ለማስቀየር ተግተው መሥራት የጀመሩት። ትላንት ማክሰኞም በኒውዮርክ የተባበሩት መንግሥታት ድርጅት አንድ ሥነ ሥርዓት ላይ ለጋዜጠኞች ስለ ጉዳዩ ማብራሪያ ሰጥተዋል። ውጭ ጉዳይ ሚኒስትር ሆኜ ስሰራ በነበረበት ጊዜ በሚኒስቴር መስሪያ ቤቱም ስለሚፈቀድ አመችነቱን በመምረጥ የግል ኢሜይል አካውንቴን ተጠቅሜያለሁ። ምክንያቱም ለስራዬም ሆነ ለግል ኢሜይሌ ሁለት መሳሪያዎችን ከመጠቀም በአንድ ብቻ መገልገሉ ቀላል ይሆናል ብዬ በማሰቤ ነው። ክሊንተን አክለውም አብዛኞቹ የኢሜይል መልእክቶቻቸው የተላኩት የመንግሥት አድራሻ ላላቸው የመንግሥት ሠራተኞች በመሆናቸው ከመቅጽበት በመንግስቱ የመረጃ ማሰባሰቢያ ማዕከል ገብተው እንደሚከማቹ አስረድተዋል። የውጭ ጉዳይ መስሪያ ቤቱ የግል ኢሜላቸውን ተጠቅመው ከመንግስቱ ሥራ ጋር የተያያዙ ጉዳዮችን አስተላልፈው ከሆነ የቀድሞ ውጭ ጉዳይ ሚኒስትሮች በሙሉ ቅጂውን እንዲያቀርቡ ሲጠየቅም ፈጥነው ምላሽ መስጠታቸውን አብራርተዋል። የሚኒስቴር መስሪያ ቤቱ ቃል አቀባይም መንግሥት የክሊንተንን 55 ሺህ ከሥራ ጋር የተያያዙ የኢሜል መልእክቶችን ቅጂዎች መጠቀማቸውን ይመረምራል ሲል ትላንት አረጋግጧል። የምርጫው ውጤት በተገኙ የህዝብ ድረ-ገጾች ላይ ይወጣል። በዚህ ጉዳይ ላይ በቅርቡ ተጨማሪ መረጃ ይኖረኛል ብዬ ተስፋ አደርጋለሁ። ከ55 ሺህ ገጾች ውስጥ የትኞቹን ሰነዶች ብቻ ነጥለን አስቀድመን ይፋ የምናደርጋቸው ለመርማሪ ኮሚቴ የተላኩትን ሦስት መቶ ኢሜይሎች ይሆናሉ። እነዚህም ይታዩና ይፋ ይሆናሉ። የሂለሪ ክሊንተን ደጋፊዎች የቀድሞ ውጭ ጉዳይ ሚኒስትር ኮልን ፓወልም ከግል ኢሜይል አካውንታቸው አንዳንድ መልእክቶችን ማስተላለፋቸውን ይገልጻሉ። ኮልን ፓወል በዚያን ወቅት ይህን ጉዳይ አስመልክቶ ያሉትም በዩናይትድ ስቴትስ ልዩ ልዩ የመንግሥት መሥሪያ ቤቶች ውስጥ የ44,000 ኮምፒውተሮችን መገጠም ሥራ ከበላይ ሆነው ይከታተሉ ስለ ነበር ሰራተኞች በአዲሱ ቴክኖሎጂ እንዲጠቀሙ ለማበረታታት ኢሜል አደርግላቸው ጀመረ ነው። እኔ መጠቀሙን የጀመርኩት ሁሉም ይጠቀሙበት ዘንድ ነው። ያም ሲሆን ተቋማችን የ19ኛው ክፍለ ዘመን ሳይሆን ወደ 21ኛው የተሸጋገረ ይሆናል። ነገር ግን በዚያን ጊዜ ካስተላለፍኳቸው ኢሜሎች አንዱም እንኳ ጠብቄ አላቆየውም። እነዚያን ኢሜሎች አስመልክቶ ከእኔ ጋር መነጋገር የሚፈልጉት ነገር ካለ ከውጭ ጉዳይ መስሪያ ቤቱ ጋር እየሰራን ነው። ክሊንተን በበኩላቸው የግል ኢሜላቸውን ተጠቅመው የዩናይትድ ስቴትስን ደህንነት አደጋ ላይ የሚጥል አንዳችን መረጃ አላስተላለፍኩም ሲሉ አጥብቀው ይከራከራሉ። አይ ዲድ ናት ኢሜል አኒ የኔን የግል ኢሜይል ተጠቅሜ አንዳችም ምስጢራዊ ሰነድ ለማንም አላኩም። የምስጢር ሰነድ ፈጽሞ የለበትም። ስለዚህ ስለ ምስጢራዊ ሰነዶችና አስፈላጊነቱ ስለምረዳ የተላከ ነገር የለም። የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በ2016ቱ ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲውን እጩነት አግኝተው እንደሚወዳደሩ በስፋት ይታመናል እርሳቸው ግን እስካሁን ውሳኔያቸውን በይፋ አልገለጹም። የካሜሩን መንግሥት ዜጎቹ ለጦር ኃይሉ በአማጺው ቡድን ቦኮ ሐራም ጥቃት ለስደት ለተደረጉ ናይጄሪያውያንና ሌሎች ሕዝቦች ምግብና ገንዘብ እንዲያወጡ ጥያቄ አቅርቧል። በርካታ ካሜሩናውያንም በአገሪቱ የገበያና በአንዳንድ የሚታወቁ አካባቢዎች የተጠየቀውን ገንዘብና ምግብ ማስቀመጥ ይዘዋል። ሞኪ ኤድዊን ኪንዜካ ከያውንዴ ዘግቧል። አቀርበዋለሁ 2525 ያውንዴ በሚገኘው ወታደራዊ ጦር ሰፈር የካሜሩን መከላከያ ሚኒስትር ኤድጋርድ አይሊያን ቤንጎኦ። አማጺውን ቡድን ቦኮ ሐራምን በመዋጋት ላይ ለሚገኘው ጦር በዚሁ ቡድን አመፅ ለተፈናቀሉ የናይጄሪያ ስደተኞችና ካሜሩናውያን ከሕዝብ የተለገሱ ረዥም የምግብና የአልባሳት እንዲሁም የተለያዩ ዕቃዎችን ዝርዝር ያነባሉ። ሚኒስትሩ በገለጻቸው ከሕዝብ የተሰበሰበው እርዳታ እጅግ በርካታና አስደሳች መሆኑን አመልክተው እነዚህን እርዳታዎች ከናይጄሪያ ጋር ወደሚዋሰነው ሰሜን ካሜሩን ለመውሰድ ብዙ ወታደራዊ አውሮፕላኖችን እንደሚያዘጋጁም ገልጠዋል። የካሜሩን የንግድ ሚኒስትር ሉክ ማግሎር ምባርጌ አታንጋና መንግሥት ለቀጣይ እርዳታ ያደረገው ጥሪ ካለው ችግር አኳያ አስፈላጊ መሆኑን ጠቅሰው በአሁኑ ወቅት ሰሜን ካሜሩን ውስጥ ከፍተኛ የምግብ ቀውስ ደርሷልም ብለዋል። ለናይጄሪያ ስደተኞችና በዓለም አቀፍ ደረጃ ለተፈናቀለው ወደ የእርሻዎቻቸው መመለስ ለማይችሉ ስደተኞች መሠረታዊ የሆኑ እንደ ሳሙና፣ ሰርዲን፣ ስኳር፣ ቅቤ፣ ስጋ፣ ሩዝ እና የታሸገ የመጠጥ ውሃ ነው አስፈላጊው ብለዋል። ክለስቲን ኮቻ የምዕራብ ካሜሩን ባንጋንቴ ከንቲባ ናቸው። የአካባቢው ምክር ቤቶችም እርዳታ እንዲሰጡ ፌዴራላዊ መንግሥት ጠይቋል ብለዋል ከንቲባዋ። የንግዱ ማኅበረሰብ በቦኮ ሐራም ዓመፅና በሽብርተኞች ጥቃት የተጎዱ ወገኖችን ይረዳሉ ብለው እንደ ምግብ፣ ገንዘብና ውሃ የመሰሉ አስፈላጊ እርዳታዎችንም ለጦር ኃይሉ እንደሚያቀርቡ ተናግረዋል። የንግዱ ማኅበረሰብ አባል የሆኑት ባንዴ ዴሬክ የገንዘብና በርካታ የሩዝ እርዳታዎችን እንደ ሰጡ ገልጠዋል። ብቻ ግን ይላሉ ዴሪክ፣ መንግሥት እኛ የሰጠነውን እርዳታ ወደ ኪሱ እንዳያስገባ ለእርዳታው የበኩላችንን እያደረግን ነው። ዛሬ ካሜሩን እንደ አንድ አገር መቆም ያለባት ጊዜ ነው። ማንም ዜጋ የበኩሉን የአቅሙን ከማድረግ ቸል የማይልበት ወቅትም ነው ይህ ከሆነ በኋላ ደግሞ ህዝቡ ተጠያቂነት እንዲኖር የለገሰው ሁሉ ለሕዝብ መድረሱን ማወቅ ይፈልጋል ካሜሩን በቦኮ ሃራም ጥቃት የተነሳ ከናይጄሪያ ተፈናቅለው ወደ አገሯ በፈለሱ ከ30 ሺህ በላይ ስደተኞችና የማዕከላዊ አፍሪካ ሪፐብሊክን ሽሽት በገቡ ብዙ ሺህ ህዝብ ምክንያት የደረሰባትን ሰብአዊ ቀውስ ለማስወገድ ይረዳት ዘንድ ዓለም አቀፉን ማኅበረሰብ ተማጽና እንደነበር የሚታወስ ነው ዲሞክራሲ በተግባር በኢትዮጵያ ብሔራዊ ምክር ቤት ብቸኛው የተቃዋሚ ፓርቲ ተወካይ አቶ ግርማ ሰይፉ አንድነት ፓርቲያቸውን እንዳፈረሰ ይናገራሉ ቦርዱ የሚለው ግን አመራሮችን ስለ መተካት አስመልክቶ የራሱን የውስጥ ሕገ መተዳደሪያ የጣሰው ፓርቲው ነው ነው ሰሎሞን ክፍሌ አቶ ግርማ ሰይፉን አወያይቷል። አቶ ግርማ እርሶ ላለፉት ስድስት ዓመታት 547 መቀመጫዎች ባሉት ብሔራዊ ምክር ቤት ብቸኛው የተቃዋሚ ፓርቲ ተወካይ ሆኖ ቆይተዋል። አሁን ሌላ ምርጫ ሊካሄድ ነው። ምን አስበዋል? እርሶ ምን አስባለሁ እንግዲህ እንወዳደራለን ብለን ዝግጅት አድርገን ከጨረስን በኋላ መንግስት በወሰደው ፖለቲካዊ እርምጃ እንዳንሳተፍ ተደርጓል። ስለዚህ የሚቀጥለው እንትን እኔም ሆንኩኝ የአንድነት አባላት ከምርጫ ውጪ ነው ያለ ነው። ከአምስት መቶ አርባ ሰባቱ የምክር ቤት አባላት አምስት መቶ አርባ ስድስቱ ማለትም ከእርሶ በቀር አዘውትረው መንግስቱን ሲደግፉ እዚህ ተደርሷል። ባሳለፏቸው ዓመታት የእርስዎ በፓርላማው መቆየት ታዲያ ምን ፋይዳ ነበረው ይላሉ? እንግዲህ ባለፉት ጊዜያት እኔ ፓርላማ ውስጥ መቆየቴ ሁለት ነገር ያደርጋል ብዬ አምን ነበረ። አንደኛው እነዚህ ሰዎች ማንኛውንም አይነት ውሳኔ ሲወስኑ በተቃዋሚ ጎራ ሊታሰብ የሚችሉ ነገሮች ያሉ መሆናቸው እና እነዚን ከግምት ውስጥ እንዲያስገቡ መንገድ ነበር የኔ ኃላፊነት። እኔ ያው ይህንን ነገር ስናገር እንደውም ሙሉ ለሙሉ ይሰማሉ እንኳን ብለን ባናስብ የሕዝብ ድምጽ መሆኑን ተገንዝበው በመጠነኛ ደረጃ በይፋ እንኳን ሰምተናል ባይሉ በተዘዋዋሪ መስማታቸውን የሚያሳዩበት ሁኔታ ይፈጠራል የሚል አንደኛው እምነቴ ነበረ። ሁለተኛው ደግሞ እዛ ሆኖ አብሮ በመስራት መተማመንን ማጎልበት ይቻላል። የምንተማመን ከሆነ ደግሞ ይሄ ከመጠፋፋት ፖለቲካና ከስልጣን አዙሪት የምንወጣበት እድል ይፈጠራል የሚል እምነት ነበረኝ። አንደኛው ያው እኔ ማድረግ ቢጠበቅብኝን እንዲያውቁ ማድረግ ስለነበረ እሱን ማድረግ ተችሏል። እንግዲህ ምን ያህል አውቀዋል፣ በሚሰሙት ሰዎች ልክ ነው የሚታወቀው። ሁለተኛውን በተመለከተ ግን በፍጹም ከሰው ልጅ ግምት ውጪ በሚሆን ደረጃ ለመማረጥ፣ በዛ ልክ ለመተማመንም ዝግጁ ሳይሆን የቀሩበት ሁኔታ ነው ያለው። ከግምቴ ግን በጣም ሶስት መቶ ስልሳ ዲግሪ ውጭ ነው ያለው ብዬ ነው የምገምተው። ቀደም ሲል አንስተውታል እርሶም በምርጫ ቦርድ በአንድነት ለዲሞክራሲና ፍትህ ፓርቲ ማለትም በእርሶ ፓርቲ አመራር ላይ ለውጥ ማድረጉን ተከትሎ ደግሞ ግርማ ሰይፉን ያለ ፓርቲ አስቀርቷል ብለዋል። አካሄዱ እንዴት ነበር? ዝርዝሩ በጣም ብዙ ነው። አጠር አርገው ሊያጠቃልሉልኝ ከቻሉ። አጠር አርጎ ለመናገር ካስፈለገ ግን በህይወቴ ብዙ ውሳኔዎችን አይቻለሁ፣ ሰምቻለሁ። እንደዚህ አይነት ግን አንድም መሰረት የሌለውና፣ አንደኛ እንደዚህ አይነት የመወሰን ስልጣን የለውም ምርጫ ቦርድ። ሁለተኛ ሁልጊዜ እንደሚሉት በቅን ልቦና ብለው እንኳን ቢያስቡ እንደዚህ አይነት የተሳሳተ ውሳኔ ለመወሰን የሚያስችል ሁለት ጆሮ ሁለት አይንና በሰው አምሳል የተፈጠረ ሰው እንደዚህ አይነት ስህተት ይሰራል ብዬ አላስብም። በተለይ አንብቦ የሚረዳ ሰው የተነገረውን ይሰማል ተብሎ የሚገመት ሰው እንደዚህ አይነት ነገር ያደርጋል ብዬ ገምቼም አላቅም። ወደፊትም እኔ እንደዚህ አይነት ግምት ለመገመት ዝግጁ አደለኝም እና ይሄ ግን በህግ ያልተሰጣቸው ጎጥ ውሳኔ ነው የወሰኑት እና የውሳኔ ውጤት ደግሞ እኛ ስንዘጋጅ የነበረው በዶክመንት ተዘጋጅቶ ያለን እስከ አራት መቶ እስከ አራት መቶ ሀምሳ እጩ ለፌዴራሉ ምክር ቤቱ ከአምስት መቶ አርባ ሰባት ውስጥ እናቀርባለን ብለን ተዘጋጅተናል። ለክልል ምክር ቤቶች እስከ አንድ ሺ ሁለት መቶ እጩዎች እናቀርባለን ብለን ተዘጋጅተን ነበረ። በአጠቃላይ ግን ከአንድ ሺ ስድስት መቶ እስከ አንድ ሺ ሰባት መቶ እጩዎችን ለዚህ ውድድር ለማቅረብ እየሰራን ነበረ። ይህንን እያደረግን ባለንበት ጊዜ ፓርቲውን አፍርሰው የሰጡት ሰው ግን አሁን ሰማኒያ እጩ ነው ያቀረበው። ሰማኒያዎቹም የአንድነት አባላት አይደሉም። ግን ምንም ነገር ማድረግ ስለማይችል እንግዲህ ፓርቲውን እንደዚህ በሆነ ሁኔታ ውስጥ ነው እንግዲህ ያወረዱት እና ውሳኔያቸው፣ ምርጫ ቦርድ የሰጠው ውሳኔ አንድ ሺ ስድስት መቶ አንድ ሺ ሰባት መቶ እጩዎችን በሀገር አቀፍ ደረጃ የሚያቀርብን ፓርቲ ወደ ሰማኒያ እጩ የሚያቀርብ ፓርቲ፣ ሰማኒያዎቹም ደግሞ የፓርቲ አባል ያልሆኑ በአቅማቸውም በችሎታቸውም እንኳን ህዝብን ወክለው ሊወዳደሩ አይደለም ራሳቸውን ለማስተዳደር የማይችሉ ብቃት የሌላቸውን ሰዎች ነው እያቀረ እንዲቀርቡ ያደረጉት። ስለዚህ በምን ያህል ሁኔታ የተሳሳተ ውሳኔ እንደወሰኑ ነው የሚያሳየው። አቶ ግርማ፣ እርሶ ፓርቲውን ያፈረሰው ምርጫ ቦርድ ነው ይላሉ። ቦርዱ የሚለው ደግሞ ራሱ ፓርቲው ነው አመራሮችን ከመሰየም አኳያ የራሱን የውስጥ ህገ መመሪያ የጣሰው ነው። አመራሩን መተካት ህጋዊ ነው ሲልም መንግስት አስተያየት ሰጥቶበታል። መተዳደሪያ ሕጋችሁን በተመለከተ እስኪ ምን ይላሉ? በመጀመሪያ ደረጃ አንድነት ውስጥ ያው ዝም ብለው የሚሏቸው ነገሮች አሉ። ማገናዘብም እንትን ማድረግ የማይፈልጉ ሰዎች በአንድነት የአመራር ክፍፍል አለ ብለው ሲሉ ነበረ። በይፋ አንድነት ውስጥ የአመራር ክፍፍል እንደሌለ ከሁለት ሺ አራት ዓመተ ምህረት ጀምሮ አንድነት ውስጥ አመራር ላይ ያሉትን ሰዎች ስም ዝርዝር ይፋ ያድርገናል። አሁን የሚሏቸው ሰዎች አንዳቸውም አመራር ውስጥ አልነበሩበትም። የአመራር ክፍፍል የለም የሚለውን ነገር ሲያቅታቸው እና በማስረጃ ማስረዳት ሲያቅታቸው፣ ያው በውስጣቸው ተከፋፍለዋል ብለው ያምናሉ። በውስጣችን እኮ ተካፍለን ከሆነ እኮ አሁን አንድ ሺ ስምንት ሰባት መቶ አንድ ሺ ስድስት መቶ እናቀርባለን ብለን ያሰብን ሰዎች ቢያንስ ስምንት መቶ ማቅረብ ነበረባቸው ክፍፍል ከሆነ። ይሄ ግን የተወሰኑ ሰዎች ቅሬታ አላቸው። ይሄ ምንም የሚካድ ነገር አይደለም። ቅሬታ አለን የሚሉት ሰዎች ደግሞ አብዛኞቹ በፓርቲ ውስጥ የፓርቲውን መዋቅር እንዲሰልሉ በመንግስት የተቀመጡ እንደሆኑ ይታወቃል። አንዳንዶቹ ደግሞ ጥቅም የሚፈልጉ ሰዎች አሉ። ስልጣን የሚፈልጉ ሰዎች አሉ። አክቹዋሊ በተቃዋሚ ፓርቲ ውስጥ የሚወሰድ ኃላፊነት ስልጣን ከሆነ ማለት ነው እና እነዚህ ቦታዎች ላይ ሆነው ጥቅም ይገኛል ብለው ስለሚያስቡ ይህንን ጥቅም ለማግኘት ነው እንግዲህ። አሁን ጥቅሙን እንጆ ማድረግ ይችላሉ። አሁን በግላጭ ስላገኙት የተጣሰ የህግ ወይም የደንብ ነገር የለም። አንደኛ ጥሩነቱ መንግስት ወንጀልን በመድ ለመክሰስ እንዳይመቸው ተጥሷል ብለው የሚሉት ነገር የመንግስት ያወጣቸውን አዋጆች እና መመሪያዎች ሳይሆን የውስጠ ደንባቸውን ነው። እኛ በውስጠ ደንባችን መሰረት አንድም ስህተት አልሰራንም። ያንን ስህተት እንዳልሰራን ደግሞ እነሱም ልቦ ናቸው ያውቀዋል። በመጨረሻ ላይ ግን ውሳኔ ለመስጠት ሲፈልጉ ያሉት በጋራ ጉባኤ ጥሩ ነው ያሉት አንድነት በጋራ ጉባኤ የሚጠራበት አንድም አሰራር የለውም። የአንድነት ጠቅላላ ጉባኤ የሚጠራው በሁለት መንገድ ነው። አንደኛው ብሔራዊ ምክር ቤቱ ሲጠራ ነው። ሁለተኛው ደግሞ አባላት ጠቅላላ ጉባኤ ይጠራልን ብለው ሲሉ ነው። አባላት ጠቅላላ ጉባኤ ይጠራልን፣ ለምሳሌ አሁን ክፍፍል አለ ከተባለ አባላት ጠቅላላ ጉባኤ ይጠራልን ማለት ይችላሉ። አንድ ሶስተኛ አባላት ጉባኤ ይጠራልን ብለው ማመልከቻ ፔቲሽን ፈርመው ኦዲትና ኢንስፔክሽን ሰጠው። ኦዲትና ኢንስፔክሽን ጠቅላላ ጉባኤ ሊያዝ ይችላል። እንደዚህ አይነት ቦታ ጋር የሚያዳርስ አንድም የአሰራር ስህተት አልነበረበትም። ድርጅቱ እና ፓርቲያችን እንደዚህ አይነት ስህተትም ለመፈጸም የሚችልበት ምክንያት የለው። አንድነት በመፍረሱ የኢትዮጵያ ፖለቲካ የሚጠቀም ከሆነ ሁለት ሶስት የማፍርሰውት የኢትዮጵያ ፖለቲካ ወደ አንድ ደረጃ ከፍ ካለ ጥሩ ነበረ ግን የኢትዮጵያን ፖለቲካ ወደ የባሰ አዘቅት ውስጥ ነው የከተቱት። ውጤቱን እንጂ አብረን ወደፊት የምንለጣል። በመጨረሻም አቶ ግርማ የእስካሁኑን የሁለት ሺ ሰባት ምርጫ አካሄድ እንዴት ያውታል? በእኔ እምነት በሁለት ሺ ሰባት ምርጫ ይካሄዳል ብዬ አላም። ድምፅ የተመዘገቡ ሰዎች ሄደው ድምፅ ሊሰጡ ይችላሉ። እነዚያ ሰዎች ግን ድምፅ ሲሰጡ አማራጭ ሳይኖራቸው ነው ምርጫ የሚያደርጉት። ያደርጉት አትሊስት የኢትዮጵያ ህዝብ ልመርጠው እችላለሁ የሚለው ፓርቲ በሌለበት ሁኔታ ኢህአዲግ እንደሚያሸንፍ እርግጠኛ በተሆነበት ምርጫ ውስጥ ምርጫው ስሜት የሚሰጥ ነው ብዬ አላስብም። ይሄ የግል ግምቴ አይደለም። ይህ ትክክለኛ በማንም ሰው ሊያደርገው የሚችለው ነው። አሁን እየተወዳደሩ ያሉ ፓርቲዎች እንዳሉ አውቃለሁ። እሱን በመናቅ ወይም በመዘንጋት ሳይሆን አንዳቸውም ግን መንግስት ሊያደርጋቸው የሚችል እጩ ያቀረበ ፓርቲ የለም። ስለዚህም አንድ ፓርቲ መንግስት ለመሆን ውድድር ውስጥ ካልገባ ምክር ቤት ለመግባት መወዳደር በራሱ ግብ አደለም። እንግዲህ በተጨማሪ እንትን የሚቀጥለው ዓመት ምክር ቤት ገብተን ከዚህ ከዚህ ምናምን የሚሉት ከሆነ ኢህአዴግ እንደሱ አይነት ጨዋታ የማይጫወት ፓርቲ መሆኑን አሳይቷል። አንድነት ባለፈው ዓመት አንድ ሰውም ቢሆን ምክር ቤት ነበረኝ ብሎ ያምራል። ከዛ በኋላ ደግሞ አሁን ደግሞ ብንችል መንግስት እንሆናለን መንግስት መሆን ቢያቀስ እንኳን ሲግኒፊካንት የሆነ ወንበር ወስደን ንቁ ተቃዋሚ እንሆናለን ብለን በእውቀት ላይ የተመሰረተ ፖለቲካ እናደርጋለን ብለን ይወሰን ባለ ጉልበቶቹ ና ኢትዮጵያን ፖለቲካ የያዙት ሰዎች ግን አሁንም የስልሳዎቹ ናቸው እና አለቅም ብለዋል። እንግዲህ በጊዜሩ ጥሪ ሄደው ቦታውን እስኪለቁት ድረስ እኛም ማድረግ ያለብንን ለማድረግ ጥረት እናደርጋለን። አቶ ግርማ ሰይፉ በፓርላማው የአንድነት ፓርቲ ተወካይ፣ ለጊዜው በጣም አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ ዓርብ ከምሽቱ አንድ እስከ አንድ ተኩል በ1430 መካከለኛ ሞገድ የሚያቀርበውን የዛሬ ልዩ ፕሮግራም እዚህ ላይ ያበቃ። ያስተናገድኳቸው አዲሱ አበበነኝ ፕሮዲሰሬ ኃይሉ ታምራት። መልካም ምሽት። ከምሽቱ ሶስት ሰዓት እንገናኛለን